በትናንትናው ዕለት በትግራይ ክልል መቀለ ከተማ በተዘጋጀው ቴሌቶን ገቢ ማሰባሰቢያ መርሃ ግብር ከግማሽ ቢሊዮን ብር በላይ ለትግራይ ልማት ለማበርከት ቃል ተገብቷል። የትግራይ መንግስት ከህዝብ የገንዘብ ድጋፍ በጠየቀው መሠረት ነው። ገቢ ማሰባቢያ ፕሮግራም የክልሉ ባለሀብቶችና ነጋዴዎች መድረኩን ያዘጋጁት። ሙልጌታ አጽብሃ ዘገባ አልኮልናል። የትግራይ ክልል መንግስት በክልሉ የተጀመሩ የልማት ስራዎችን ለማጠናከር ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ 109 ሺህ የክልሉ ተወላጆች መልሶ ለማቋቋምና የክልሉ ደህንነት ለማስጠበቅ በሚል ከትግራይ ህዝብ የገንዘብ ድጋፍ በጠየቀው መሰረት በትናንትናው እለት የገቢ ማሰባሰቢያ ፕሮግራም ተካሂዷል። በክልሉ ባለሀብቶችና ነጋዴዎች ተነሳሽነት የዘጋጀው በትናንትናው መድረክ 250 ሚሊዮን ብር ገቢ ለማሰባሰብ ታቅዶ 540 ሚሊዮን ብር ከለጋሾች ቃል ተገባ ገብቷል። የትግራይ መልሶ ማቋቋም ድርጅት ምት ያበረከተው 50 ሚሊዮን ብር ከፍተኛ የተበረከተ ገንዘብ ሆኖ ተመዝግበዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ሁሉም የትግራይ ተወላጆች በክልሉ ልማት በገንዘብ እውቀትና ሙያ ሊሳተፉ ይገባል ብለዋል። በመንግስት በጀት ብቻ የክልሉ ችግር አይፈታም ያሉት ምክትል ርዕሰ መስተዳድሩ ለትግራይ እድገት አስተዋጽኦ ላበረከቱ አመስግኗል። ናይ ልምዓትን ናይ ስእነ ስራሕ ጸገማት ንምፍታሕ ስሉጥ ኢኮኖሚያዊ ዕብየት ንምምዝጋብን የልማትና የስራ እጦት ችግር ለመፍታትና ፈጣን ኢኮኖሚያዊ ለውጥ ለማስመዝገብ ተጨማሪ የገንዘብ ማሰባሰቢያ ስለሚጠይቅ መንግስት የህዝብና የሁሉን አካል ድጋፍ ጠይቋል። ህዝብም የትግራይ መንግስት ልማቱን ለማፋጠን እያደረገው ያለው ጥረት በመገንዘብ መንግስት ላቀረበው ጥሪ ተቀብሎ አዎንታዊ ምላሽ በመስጠቱ የህዝባችንን ችግር ለመፍታት የሚያስችለን ድጋፍ በመሆኑ የሚያስደስት ነው። በዚህ ተሳትፎም ትልቅ ኩራት ይሰማናል ነው ያሉት። በአሁኑ ጊዜ ጊዜያቸውን በወሬ የሚያሳልፉ ወገኖች ወደ ስራ ሊገቡና ትግራይ የምትፈልገውን ስራ ሊሰሩ ይገባል በማለትም ዶክተር ደብረ ጽዮን ተናግሯል። በትናንትናው እለት በተካሄደው የገቢ ማሰባሰቢያ መርሃ ግብር ከትግራይ ተወላጆች በተጨማሪ ከአማራና አፋር ክልሎች እንዲሁም ከኤርትራ ድጋፍ እንዳደረጉ በመድረኩ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም